Voice of America በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የስራ ረዳት ሚኒስትር ቶም ማሊኖውስኪ ወቅቱ የኢትዮጵያ ችግር አጣዳፊ መፍትሄ የሚሻ ነው አሉ። እንደ መፍትሄ ካሏቸው መካከል አንዱና ዋነኛ ቁልፍ የሆኑ እስረኞች መፍታት ነው ብለዋል። የዩናይትድ ስቴትስ ባለስልጣን ይህን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን በኢትዮጵያ ቆይታቸው ከመንግስት ባለሥልጣኖች ከፖለቲካ ተቃዋሚ መሪዎችና ከሲቪል ማህበረሰብ መሪዎች ጋር መወያየታቸው ይታወቃል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራትና በተለያዩ ርዕሶች ላይ መለስካቸው አመሃን አነጋግሯል። ቀጥሎ ይቀርባል። ረዳት ሚኒስትር ቶም ማሊኖውስኪ ከአንድ ዓመት ተኩል ወዲህ ወደ አዲስ አበባ ሲመጡ ይህ አራተኛ ጊዜያቸው እንደሆነ ያስታውሳሉ። በእነዚህ በተመላለሱባቸው አጋጣሚዎች ሁሉ ያደረጓቸው ውይይቶች እየተሻሻሉ እንደመጡም ይናገራሉ። ያካሄዷቸው ውይይቶች ይበልጥ እየበለጸጉ ይበልጥ ግልጽና ሁሉን አቅፍ እየሆኑ እንደመጡም ያስረዳሉ። ይህን ሲሉም ዛሬ አገሪቱ ያጋጠሟትን ከፍተኛ ተግዳሮቶችን ለመሻገር ውይይቶቹ ሊያበረክቱ ይችላሉ የሚሏቸውን የመፍትሄ ሀሳቦችን ለማመልከት ነው። በተለይም በመጀመሪያው ዙር ውይይታቸው ወቅት ከመንግስት ባለሥልጣናት ጋር ያደረጓቸውን ክርክሮች ያስታውሳሉ። ከዚያ ወዲህ በተለይ በኦሮሚያና በአማራ ክልሎች ስለተካሄዱ የተቃውሞ ሰልፎች፣ በሕይወትና በንብረት ላይ ስለደረሰ ጉዳትም ያውሳሉ። ይሄኛው ጉብኝታቸውና ያደረጓቸውንም ውይይቶች የመዘኑበትን ቶም ማሊኖቭስኪ የገለጹት እንዲህ ነበረ ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ስለሆነም የአሁኑ ጉብኝቴ ከመንግስትም ሆነ ከመንግስት ውጭ ከሚገኙ አካላት ጋር የሚቀጥሉት እርምጃዎች ምን መሆን እንዳለባቸው ለመነጋገር በጣም ጥሩ ዕድል ነበረ። አሁን በሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ እርስዎ የደረሱበት ድምዳሜ አለ የሚል ጥያቄ ሰነዘርኩላቸው። እጅግ አስቸጋሪ ሁኔታ ነው ያለው አሉ ማሊኖወስኪ። አገሪቱ በአስቸኳይ ጊዜ ሁኔታ ውስጥ ነው ያለችው። የአስቸኳይ ጊዜ ሁኔታ ማለት ደግሞ አንዳንድ መብቶች ተነስተዋል ወይንም ማዕቀብ ተጥሎባቸዋል ማለት ነው። መደበኛ የሥነ ሥርዓት ሕጎች ታግደዋል ማለት ነው ይሉና ይህ ሊያስከትል የሚችለውን አደጋም ይተነትናሉ። መንግስት የአስቸኳይ ጊዜ አዋጁ ለሀገሪቱ ጊዜያዊ መረጋጋት ያመጣ ለመሆኑ ምንም ያህል ቢሰማውም፣ ከዚሁ ጋር አንዳንድ አደጋዎችም ይዞ ሊመጣ ይችላል። አንደኛው አደጋ ሊሆን የሚችለው በኦሮሚያና በአማራ ክልሎች ሕዝብን ለተቃውሞ ሰልፍ ባነሳሱ ቅሬታዎች ላይ ሌላ ተደራቢ ቅሬታዎችን መጨመር ነው። የመጀመሪያ ቅሬታ መነሻዎች መንግሥት ራሱ ተቀባይነት ያላቸው ቅሬታዎች ለመሆናቸው ያመነው የመሬት መነጠቅ፣ የሥራ እጦት፣ የውክልና እጦት ነበሩ። አሁን ግን በሚፈጸሙ እስራቶችና የኃይል እርምጃዎች ተበሳጭተዋል። ይህ ሁኔታ በቀጠለ መጠን ቅሬታዎቹም እየተጠራቀሙ ይሄዳሉ ማለት ነው። ይህ ብቻ አይደለም። ሌላም አደጋ ሊኖረው እንደሚችል ረዳት ሚኒስትሩ ያስረዳሉ። ይህ ሁኔታ ደግሞ በተራዘመ መጠን የበለጠ ጉልበት የመስጠት የበለጠ ስልጣን የመስጠት አደጋ ይከሰታል። ይህ በተራው ጠቅላይ ሚኒስትሩና መንግሥት አስፈላጊ ናቸው ያሏቸውን ለውጦች ተግባራዊ ለማድረግ ሊያዘገየው ይችላል። ስለሆነም ለእኛ እንደሚመስለን ይህ ተፈጥሯዊ ያልሆነ ሁኔታ እስከ ቀጠለ ድረስ መንግሥት ራሱ ቀውሱን ለመፍታት ያስቀመጣቸውን ግቦች ለመምታትም ከባድ ሊሆን ይችላል። የኢትዮጵያንና የዩናይትድ ስቴትስ ኦፍ አሜሪካን ግንኙነት በቅርቡ የሚከታተሉ የፖለቲካ ሰዎች የእርስዎን በተለይም በአሁኑ ወቅት ወደ ኢትዮጵያ የሚያደርጉትን ተደጋጋሚ ጉዞ አስመልክተው ሲተቹ የዩናይትድ ስቴትስ መንግስት ዛሬ በኢትዮጵያ ያለው የዴሞክራሲና የሰብአዊ መብቶች አያያዝ በእጅጉ አሳስቦታል ይላሉ። ይህን ምልከታ እንዴት ይመዝኑታል የሚል ጥያቄ የረዳት ሚኒስትሩ የሰነዘርኩት ነበረ። ቶም ማሊኖወስኪ መንግስታቸው በአካባቢው ብቻ ሳይሆን በዓለም ደረጃም ለኢትዮጵያ የሚሰጠው ስፍራ ትልቅ መሆኑን ያለ ጥርጥር ነው የሚናገሩት። ኢትዮጵያ ለእኛ እጅግ አስፈላጊ ሀገር ናት። ኢትዮጵያ በዚህ አካባቢ ትልቅና ተጽዕኖም የምታሳድር ሀገር ብቻ አይደለችም። በአዎንታዊ ሁኔታው ከታየ የመካከለኛ ገቢ ያለው የህብረተሰብ መገንባት ከቻለችና ግልጽና ሕያው የሆነ ዲሞክራሲያዊ ስርዓት መመስረት ከቻለች ለዓለም አርአያ የመሆን የማይታመንምቅ ጉልበት ያላት አገር ናት። እነዚህን ሁለት ግቦች እንድታሳካ ለማገዝ ኢትዮጵያ ለዩናይትድ ስቴትስ በጣም በጣም አስፈላጊና ትልቅ አገር ናት። በተቃራኒው ደግሞ አሁን ያለው ሁኔታ በእጅጉ እንደሚያሳስባቸው ማሪኖስኪ አልሸሸጉም። አሁን አለ ያሉት ቀውስ ኢትዮጵያ ልትደርስበት የምትችለውን ግብ ከወዲሁ ያስቀረዋል የሚል ስጋት እንዳለባቸውም ገልጸዋል። እንዲያውም ይላሉ እንዲያውም የኢትዮጵያን ታሪክ እንደምናውቀው በዚች ሀገር ውስጥ እውነተኛ ቀውስ ተነሳ ማለት ምን እንደሚመስል እናውቀዋለን። የሚያስከትለው ጥፋትም በሀገሪቱ ሕዝብ ብቻ ሳይሆን በአካባቢው ሁሉ እንደሆነ እናውቃለን፣ ይሉና አሁን ሀገሪቱ ደርሳበታለች ያሉትን ምዕራፍ ያስረዳሉ። በአጭሩ እኛ እንደምናስበው ይህ ምዕራፍ እጅግ ወሳኝ ነጥብ ነው። ይህ ጊዜ እጅግ ከባድና አስፈላጊ የሆኑ ውሳኔዎች የሚወሰዱበት ነው። ጠቅላይ ሚኒስትሩና ሌሎችም የመንግሥት ባለሥልጣናት የምርጫ ሕጉን ለማሻሻል በመሬት በሥራ እጦት ምክንያት የተነሱትን ቅሬታዎች ለመፍታት እንዲሁም የአካባቢ መልካም አስተዳደር ችግሮች እንደ መፍታት የሰጧቸው ቃሎች በእጅጉ አበረታተውናል ያላቸውን ተስፋና መወሰድ አለባቸው ያሏቸውን እርምጃዎችም ይዘረዝራሉ። ወደዚህ ቀውስ ያመሩትን ቅሬታዎች በመፍታት ረገድ መንግሥት የገባውን ቃል ተግባራዊ እንደሚያደርግ ትልቅ ተስፋ አለን። ይህ ሂደት ጊዜ የሚወስድ በመሆኑ መንግሥት የሕዝቡን እምነት ሊገነቡ የሚችሉና ለውጥ እያመጣ እንደሆነ የሚያረጋግጡ የአጭር ጊዜ እርምጃዎችን እንደሚወስድም እምነታችን ነው። አድማጮቻችሁ እንደሚያውቁት የታሰሩ የፖለቲካ መሪዎችና ጋዜጠኞችን በአስቸኳይ ጊዜ አዋጁ ምክንያት የተያያዙትንም ጭምር እንዲፈቱ ጠይቀናል። መንግሥት ለኢትዮጵያ ፖለቲካ ድባብ የሚስማማ ዘዴ ፈልጎ ከገዢው ፓርቲ ማዕቀፍ ውጭ ያሉ ተቀባይነት ያላቸውን የፖለቲካ መሪዎችን ጨምሮ ስለ እነዚህ ለውጦች ውይይት እንዲያደርግም ተስፋለን። በሰብአዊ መብቶች በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሀሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚለው ጥያቄ ግን የኔ ነበረ። የዚህን መልስና ለሌሎች ጥያቄዎች ረዳት ሚኒስትሩ የሰጡኝን መልሶች በሚቀጥለው ዝግጅቴ ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ